በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 16 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ለዜናው ቆንጅታየ አብራኛለች። በአማራና ትግራይ ክልሎች ፖለቲከኞች መካከል በሚታዩ አለመግባባቶች ላይ የሚመክር የሽምግልና መድረክ ዛሬ አዲስ አበባ ላይ ተካሂዷል። የሁለቱም ክልሎች ችግር በውስጣችን ያለው ችግር የእኛ ችግር ነውና ማንም ሳይገባበት በራሳችን እንፍታን ብላችሁ ተገናኝታችሁ ለመፍታት ስትሞክሩ ሁሉም ነገር ይፈታል የሚል እምነት አለኝ። ፖለቲከኛውንም አደብ ግዛ ማለት ያስፈልጋል። አክቲቪስቱንም እንዲሁም ልጆቻችሁንም ጭምር በመምከርና መንገድ በማስያዝ አቅማችሁን ማሳየት ይገባችኋል። የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ናቸው የሰማችኋቸው። ዘገባ ይዘናል። የሲኤንኤን የዘንድሮ ጀግና ፍሬወይኒ መብራህቱ መቀሌ ላይ የጀግና አቀባበል ተደረገላት። እግዚአብሔር ይስጥልኝ ለዚህ ሁሉ ፍቅር፣ ለዚህ ሁሉ ክብር ላደረሳችሁኝ ሁሉም የኢትዮጵያ ሕዝብ፣ ወጣቱ በተለይ ወንዶቹ በተለይ ይህንን ችግር እንደ ችግራችን ነው ብላችሁ ለአንዴና ለመጨረሻ በአንድ ድምፅ ቆመን ይህንን ችግር ለመፍታት እዚህ ስላደረሳችሁኝ እግዚአብሔር አመሰግነዋለሁ። ክብር ለኢትዮጵያ፣ ክብር ለሴቶች ሁሉ። አመሰግናለሁ። ዘገባ ይዘናል። ለአርዕስተ ዜናው ቆንጅት ጤና ይስጥልኝ እንደምናምሽታቸኋል። ለምሽቱ ካሉን ዜናዎች መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዚደንት ኢሳይያስ አፈወርቂ በአዲስ አበባ ለሚገነባው የኤርትራ ኤምባሲ ህንጻ የመሰረት ድንጋይ አስቀምጠዋል። የመኗ ሰሜናዊ ክፍለ ግዛት ሰአዳ ውስጥ በደረሰ ጥቃት 17 ሲቪሎች መገደላቸው ተዘገበ። የሚበዙት ኢትዮጵያውያን እንደሆኑ ተገልጿል። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ንጉሡ ታምሬ ፕሮግራሙን ይመራል። ቴክኒሻኑ ሚሻ ዱቢንስኪ በስቱዲዮ መሳሪያዎች ላይ ይገኛል። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና ጉብኝት ላይ ያሉት የኤርትራ ፕሬዚደንት ኢሳያስ አፈወርቂ በአዲስ አበባ ስድስት ኪሎ አካባቢ ለሚገነባው የኤርትራ ኤምባሲ ህንጻ የመሰረት ድንጋይ ያስቀምጠዋል። ሀምሌ አስራ ዘጠኝ መናፈሻ አካባቢ ለሚገነባው ለዚህ ኤምባሲ ሁለቱ መሪዎች የመሰረት ድንጋዩን በጋራ ነው ያስቀመጡት። በደረሰን የአገር ውስጥ ዜና መሰረት በዚህም ወቅት የ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት የኤምበሲ መገንቢያ ቦታው ለኤርትራ ህዝብና መንግስት የተሰጠ ስጦታ እንደሆነ ነው የገለጹት። የኤምበሲው መገንባት የሁለቱን ሀገሮች ዲፕሎማሲያዊ ግንኙነት የበለጠ መሰረት እንደሚያስይዝም አስታውቀዋል። የጠቅላይ ሚኒስትር አብይ አህመድና ጉብኝት ላይ ያሉት ፕሬዚደንት ኢሳያስ አፈወርቂ በአዳማም የኢንዱስትሪ ፓርክን በዛሬው እለት ጎብኝተዋል። የየመኗ ሰሜናዊ ክፍለ ግዛት ሳአዳ ውስጥ አንድ ገበያ ላይ በደረሰ ጥቃት 17 ሲቪሎች መገደላቸው ተዘገበ። ማክሰኞ ዕለት በሁቲ ሸማቂዎች ይዞታ ስር ባለው ክፍለ ሀገር አራኩዋ የሚባለው ገበያ ውስጥ በጥቃት ከሞቱት መካከል 12ቱ ኢትዮጵያውያን ፍልሰተኞች እንደሆኑ ነው የተባበሩት መንግስታት ድርጅት ያስታወቀው ከኤኤፍፒ ባገኘነው ዜና መሰረት ኤደን ገረመው ዝርዝሩን ይዛለች። የተባበሩት መንግስታት ድርጅት ሰሜናዊ ሰአዳ ግዛት የመን ውስጥ በደረሰ ጥቃት የ17 ሰዎች ህይወት አልፏል ሲል አስታውቋል። እንደ መንግስታቱ ድርጅት መግለጫ አንድ ወር ባልሞላ ጊዜ ውስጥ ለሦስተኛ ጊዜ የደረሰ ጥቃት ነው። ጥቃቱ የደረሰው በከፍተኛ ሁኔታ በሳውዲ አረቢያ የሚደገፉት የመንግስት ወታደሮችና በኢራን የሚደገፉት የሁቱ አማጽያን ግጭት በቀነሰበትና የመን ውስጥ አንጻራዊ ሰላም በመጣበት ወቅት ነው። የመንግስታቱ ድርጅት ማክሰኞ ዕለት የሰአዳ ግዛት በሆነውና የሁቱ አማጽያን ቁጥጥር ስር ባለው አልራቀው ገበያ ላይ በደረሰውና የአስራ ሰባት ሰላማዊ ሰዎች ህይወት ባለፈበት ጥቃት አስራ ሁለቱ ኢትዮጵያውያን መሆናቸውን አስታውቋል። ለጥቃቱ ማን ተጠያቂ እንደሆነ ባልተገለጸበት ሁኔታም ሌሎች አስራ ሁለት ሰዎች መጎዳታቸውም ተገልጿል። ሳዑዲ መራሹ ጥምረት ባለፈው ሐሙስ የሳዓዳ ክፍል በሆነችው በሞናቤህ ገበያ ላይ ለደረሰው ጥቃት ኃላፊነቱን ወስዷል። በጥምረቱ የተመሠረተውና ራሱን ችሎ እንደሚሠራ የሚናገረው የጋራ ችግሮችን ፈታሽ ቡድን ወይም ጄአይኤቲ በጥቃቱ የደረሱ ጉዳቶችን እንደሚመረምር የጥምረቱ ቃል አቀባይ ቱርኪ አል መለኪ ገልጸዋል። ይሁን እንጂ ጥምረቱ በዚህ ጉዳይ ላይ ዝርዝሩን አልሰጠም። እንደ ኤሮፓያን አቆጣጠር ህዳር 22 2019 ዓ ም አራቆ አገባይ ላይ በደረሰ ጥቃት አስር ሰላማዊ ሰዎች የሞቱ ሲሆን ከሟቾቹ መካከልም ኢትዮጵያውያን ይገኙበት ነበር። በተመሳሳይ ወቅት ከቀናት በኋላ በተፈጸመ ሌላ ጥቃትም ሌሎች አስር ሰላማዊ ሰዎች ሲሞቱ ሃያ ሁለቶቹ ደግሞ በአደጋው ተጎድተዋል። በየመን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ሊስ ግራንዴ በአድራቁ ገበያ ላይ የደረሰው ጉዳት የሚረብሽና የግጭቱ ተካፋዮች ዓለም አቀፉን የሰብአዊ ሕግ ጥሰት ተከትሎ ያለባቸውን ኃላፊነት ጥያቄ ውስጥ የሚከትነው ሲሉ ሮብለት ገልጸውታል። እንዲህ አይነት ጥቃቶችም ጉልህ የሆኑ ጥሰቶች ናቸው ሲሉም አክለዋል። የተባበሩት መንግስታት ድርጅት የገበያዎቹን ጥቃቶች አስመልክቶ 89 ሰላማዊ ሰዎች የሞትና የጥቃት ሰለባ ሆነዋል ብሏል። እንደ አውሮፓውያን አቆጣጠር መጋቢት 2015 ሳዑዲ መራሹ ጥምረት በየመን ግጭት ውስጥ እጁን ካስገባ ጀምሮ በ10 ሺዎች የሚቆጠሩ ሰላማዊ ሰዎች ተገድለዋል። ሚሊዮኖችም ለስደት ተዳርገዋል። ገና በወጣትነታቸው የሚኒስትር ዴታነትና የሚኒስትርነት ኃላፊነትን በመረከብ የሚታወቁት ዶክተር አሚር አማን። አድማጮች ለተፈጠረው የቴክኒክ እክል ይቅርታ እንጠይቃለን። የዚህን ዜና መግቢያ ላንብብ አስቀድሜ። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር አሚር አማን ስራቸውን በፈቃዳቸው ለቀዋል። የለቀቁበት ምክንያት ባይገለጽም ኢትዮጵያንና አሳድጎኛል ያሉትን የጤና ጥበቃ ሚኒስቴርን ወደፊትም በሚችሉት ሁሉ እንደሚደግፉ በፌስቡክ ገጻቸው አስታውቀዋል። አዲስ ቸኮል ዝርዝሩን ይዟል። ገና በወጣትነታቸው የሚኒስትር ዴታነትና የሚኒስትርነት ኃላፊነትን በመረከብ የሚታወቁት ዶክተር አሚር አማን ለጠቅላይ ሚኒስትር አብይ አህመድ ያስገቡት የስራ መልቀቂያ ጥያቄ ተቀባይነት ማግኘቱን በፌስቡክ ገጻቸው ይፋ አድርገዋል። ዶክተር አሚር በ2001 ዓ ም ከዩኒቨርሲቲ እንደተመረቁ ኦሮሚያ ክልል በሊሙ ገነት ሆስፒታል ለሁለት ዓመታት በጤና ባለሙያነት አገልግለዋል። በህብረተሰብ ጤና የማስተርስ ትምህርት እድል ያገኙት ዶክተር አሚር ትምህርታቸውን ከጨረሱ በኋላ የሚኒስቴር መስሪያ ቤቱ የፖሊሲ እቅድና ክፍል ዳይሬክተር እንዲሁም የሰው ሃብት ልማት ዳይሬክተር ሆነው አገልግለዋል። ቀጥሎ ሚኒስትር ዴታ ሆነው የተሾሙ ሲሆን ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ሲያዋቅሩም ከሚያዚያ 2010 ዓ ም ጀምሮ በሚኒስትርነት ተሹመው ሲያገለግሉ ቆይተዋል። የማስተርስ ዲግሪያቸውን በህብረተሰብ ጤና የተማሩበት የደቡብ አፍሪካ ወስተርን ኬፕ ዩኒቨርሲቲ ለላቅ አፈጻጸማቸው ከሁለት ዓመት በፊት ሽልማት ማሰጧቸው ነበር። ለምን መልቀቂያ እንዳስገቡ ምክንያታቸውን ይፋ ያላደረጉት ዶክተር አሚር የመልቀቂያ ጥያቄ ማስገባታቸው ከተሰማ ግን ቆየት ብሏል። ዶክተር አሚር በእርሳቸው ኃላፊነት ወቅት ትንባሁ ህዝብ በተሰበሰበባቸው አካባቢዎች እንዳይጨስና የአልኮል ማስታወቂያ በመገናኛ ብዙሃን እንዳይተዋወቁ ያበረከቱት አስተዋጽኦ የሚጠቀስ ሲሆን በዋናነት ግን የባለሙያ ጥረት የሚያንገላተውን የጤና ዘርፍ ለማሻሻል የጀመሩት ለውጥ አበረታታች ነው ይላሉ የዘርፉ ባለሙያዎች። ዶክተር አሚር የጤና ሚኒስቴር ቆይታቸውን ሲገልጹ ከሰራውት ይልቅ የተማርኩት፣ ከሰጠውት ይልቅ የተቀበልኩት እጅግ የላቀ እንደሆነ ተረድቻለሁ። ተማሪ ካለ አስተማሪ ሁልጊዜም አለ እንዲሉ ጥሩ ስራ ስሰራ በማበረታታት ሳጠፋን በማረም የዛሬ ማንነቴን በመቅረጽ በማንነቴ ላይ የማይጠፋ አሻራውን ላስቀመጠው የኢትዮጵያ ሕዝብ በአንደበት ከማመስገን በተጨማሪ በቀጣይ የስራ ዘመኔ ሁሉ አቅሜ በፈቀደ መጠን ሀገሬንና ያደጉበትን ቤቴን የጤና ሚኒስቴርን ለመደገፍ ቃል ሰብስባለሁ ብለዋል። በምን መልኩ ድጋፋቸው እንደሚቀጥሉ በዝርዝሩ የገለጹት ነገር ባይኖርም ከእርሳቸው በፊት ለአራት ዓመታት የጤና ጥበቃ ሚኒስትር የነበሩ ዶክተር ከሰተ ብርሃን አድማሱ በዋና ስራ አስኪያጅነት የሚመሩትን ቢጉዊን ፊላንትሮፒ የተባለ ዓለም አቀፍ ግብረሰናይ ድርጅትን ለመቀላቀል ወደ ዋሽንግተን ዲሲ እንደሚያመሩ ግን በማህበራዊ ሚዲያዎች እየተገለጸ ነው። ቢጉዊን ፊላንትሮፒ በወጣቶችና ህጻናት ላይ የሚሰራ ግብረሰናይ ድርጅት ሲሆን ከኢትዮጵያ ጋርም በጋራ ያስፈጽማቸው ፕሮጀክቶች መኖራቸውን የድርጅቱ ድረገጽ ያመለክታል። ዶክተር አሚር አማነን በእጅ ስልካቸው ላይ በመደወል ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል እናመሰግናለን ለዘገባው። ድንበር የለሽ ሐኪሞች የተባለው የሕክምና ግብረሰናይ ድርጅት በምስራቅ ዲሞክራሲያዊት ኮንጎ ሪፐብሊክ በምትገኝ አንዲት ከተማ የሚያካሂደውን የኢቦላ በሽታ ስርጭት የመከላከል እንቅስቃሴና ሌሎችንም አገልግሎቶች ማቆሙን አስታወቀ። ከዚህ ውሳኔ የደረሰው ቢያካቶ በምትባለው ከተማ ባሉት በርካታ የጤና ጣቢያዎች የታጠቁ የመንግስት ወታደሮች በመስፈራቸው ምክንያት እንደሆነ ገልጾ ከምንከተለው ከወገንተኝነት ነጻ መርሃችን የሚጋጭ በመሆኑ ነው ብሏል። የኤምኤስኤፍ የአጣዳፊ ሁኔታዎች ፕሮግራም ይቅርታ የድንበር የለሽ ሐኪሞች ድርጅቱ የአጣዳፊ ሁኔታ ፕሮግራሞች ምክትል ኃላፊዋ ሲናገሩ ከጥቂት ሳምንታት በፊት ታጣቂዎች ባደረሱት ጥቃት ሶስት የጸረ ኢቦላ ሰራተኞች መገደላቸውንና ብዛት ያላቸው መቁሰላቸውን ገልጸው ያንን ተከትሎ መንግስት ወታደሮችን ወደ አካባቢው ማዝመቱን ነው ያስታወቁት። በመጨረሻም የኤርትራ ጠቅል ይቅርታ የእስራኤል ጠቅላይ ሚኒስትር በንጃሚን ኔተንያሁ ሊኩድ ፓርቲያቸው በአንድ ዓመት ጊዜ ውስጥ ለሶስተኛ ጊዜ በሚካሄድ ጠቅላላ ምርጫ ማን እንደሚመራው ለመምረጥ ዛሬ ድምጽ እየሰጠ ሲሆን ጠቅላይ ሚኒስትሩ ፈተና እንደተደቀነባቸው ነው የሚታወቀው። የረጅም ጊዜ ተፎካካሪያቸው ጊዲዮን ሳር መንግስት ለመመስረት ለፓርቲያቸው የተሻሉ አማራጭ እሳቸው እንደሆኑ በመግለጽ ዘመቻቸውን ሲያካሂዱ ቆይተዋል። ኔተንያሁ በዚሁ ዓመት ውስጥ ሁለት ጊዜ በተካ የሚካሄዱ ምርጫዎች ለመመስረት የሚያስችላቸው ድምጽ ሳያገኙ መቅረታቸው የሚታወስ ነው። ኔተንያሁ ትናንት ረቡዕ ማታ ደቡባዊዋ የወደብ ከተማ አሽኬሎን ውስጥ የምረጡኝ ዘመቻ ላይ እንዳሉ ከጋዛ ሰርጥ በኩል ሮኬት ከተተኮሰ በኋላ በፍጥነት ከመድረኩ እንዲወጡ ተደርጎ፣ የሮኬት ማስጠንቀቂያው እንደተሰማ እሳቸውንና ባለቤታቸውን ሳራን በአቅራቢያው ወደሚገኝ መጠለያ ተወስደዋል። ኔተንያሁ በኋላ ነው ተመልሰው ንግግራቸውን ያጠናቀቁት። የምርጫ የድምጽ አሰጣጡ ውጤት ነገ አርብ ነው ይፋ ይሆናል ተብሎ የሚጠበቀው። ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ፣ ቆንጂት ለዜናው። ለግማሽ ሰዓት ዜናና ለማጠቃለያው ትመለሳለች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 16 2012 ዓመተ ምሕረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ ላይ ያለን እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያ የጥበብ ሰዎች በኤርትራ ጉዟቸው ማብቂያ በዚህም ይሁን በዛ ያለ ነው። ሰዎች እግዚአብሔር ይህ የሰጠንን ሰላም እንዳናስነጥቅ እንድንጠብቅ ነው ለምነው አላል አደለም። ሰላም ሰላም የሚገባቸው ባሏን ያጣች ሚስት ይገባታል፣ አባቷን ያጣች ልጅ ይገባታል፣ እህት ወንድሙን ያጣ ይገባዋል፣ ልጇን ያጣች እናት፣ ልጁን ያጣ አባት ይገባዋል። ስለዚህ አሁን ይህንን ሰላም ሳናቀው ከእጃችን እንዳይወጣ ብንጠብቀው መልካም ነው ላለሁ ምክንያቱም ሰላም ከእግዚአብሔር ነው። ሰላም የሚሰጥ መሪዎች አይደለም። ሰላም የሚሰጥ እግዚአብሔር ነው፣ በመሪዎቹ ግን ይጠቀማል። ስለዚህ ይሄንን እንጠብቅ። ደበሽ ተመስገን ነው የሰማችሁት፣ ከአስመራ ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ብልጽግና ፓርቲ የዕውቅና የምስክር ወረቀት እንዲሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ወስኗል። ሂደቱ ሕጋዊ ሰውነት ያላቸው ብሔራዊ ድርጅቶች ከግንባርነት ወደ ውህደት የተሸጋገሩበት በመሆኑ የኢህአደግ መብቶችና ግዴታዎች ሁሉ ወደ ብልጽግና ፓርቲ ተሸጋግረዋል ብለዋል የፓርቲው የውጭና የሕዝብ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ዛሬ በተለይ ከቪኦኤ ጋር ባደረጉት ቃለ ምልልስ የውህደቱን ነገር እስካሁን ያልተቀበለውና ያልተዋህደውም ህወሀት ውሳኔውን እንደገና እንደሚያጤነው ተስፋቸው መሆኑን ገልጸዋል። በተጨማሪም በሚኒስትርነትና በሌሎች የመንግሥት ኃላፊነቶች ላይ ያሉ የህወሀት አባላት ባሉበት ስለመቀጠላቸውም ተጠይቀው ቀጥተኛ ምላሽ አልሰጡም። አቶ አወሉ አብዲን ያነጋገረው እስክንድር ፍሬው ተከታዩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ የብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው መወሰኑን ያስታወቀው በትናንትናው እለት ነው። በዚህም መሰረት ከአራቱ የኢህአዴግ አባል ድርጅቶች ሶስቱ ማለትም አዴፓ፣ ኦዴፓና ደሂድን እንደዚሁም አምስቱ አጋር ድርጅቶች ያደረጉትን ውህደት አጽድቋል። ቦርዱ ፓርቲዎቹ በተናጥል በጠቅላላ ጉባኤያቸው ውሳኔ መሰረት ውህደቱን ለመቀላቀልና ፓርቲያቸውን ለማክሰም የወሰኗቸውን ውሳኔዎች ተመልክቷል። እንደዚሁም ውህደቱን ለመመሰረት ያደረጉት ስምምነት ህጉን ተከትሎ የተፈጸመ መሆኑን አረጋግጧል። በመሆኑም ፓርቲዎቹ ተሰርዘው ብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው ወስኗል ይላል ራሱ ብሔራዊ ምርጫ ቦርድ በፌስቡክ ገጾ ያሰፈረው መረጃ። እናም የኢትዮጵያ ገዢ ፓርቲ በአዲስ ስያሜ ቀጥሏል። ኢህአዴግ ቀርቷል፣ በስፍራው ብልጽግና ተተክቷል። በሚኒስትር ማዕረግ የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲን አነጋግሬ ያለው ብልጽግና ፓርቲ የእውቅና ሰርቲፊኬት እንዲሰጠው መወሰኑ የፈጠረውን ስሜት በማብራራት ይጀምራሉ። በመጀመሪያ ለመላው አባላችንና ደጋፊዎች እንደውም መላው ኢትዮጵያ ሕዝብ እንኳን ደስ አላችሁ። ይሄ በጣም ብዙ ጊዜ ስጠበቅ የነበረ እና ብዙ ውጣ ውረዶችን ጭምር አልፎ የመጣ ፓርቲ ስለሆነ በዚህ አጋጣሚ ምርጫ ቦርድ የቀረበውን መስፈርት አሟልቶ ፎርማሊቲ ሁላውን ማልቶ እውቅና ምዝገባ እና እውቅና እንዲሰጠው መወሰኑ ሁላችንም ደስ ብሎናል። መላባባላችን እና ደጋፊዎቻችን ደስ ብሎናል እንኳን ደስ አላችሁ ለማለት ወዳለው። ሁለተኛ የተፈጠረው ስሜት በጣም ጥሩ ስሜት ነው ማለት ይቻላል። ይሄ በጣም ሲጠበቅ የነበረ ነው። ኢህአዴግ በነበረው ቁመና፣ በነበረው ውስጣዊ አደረጃጀት አሁን ያለውን ለውጥ ይዞ ማሻገር ይችላል የሚል ግምገማ አልነበረም። ይሄ ውህደቱም ከዚህ በፊት ህጋዊ የነበሩ ብሔራዊ ድርጅቶች ህጋዊነታቸውን በራሳቸው ጊዜ አክስሞ ወደዚህ አዲሱ ውህድ ፓርቲ ለመቀላቀል የወሰኑበትና ውሳኔውም በሚመለከተው አካል እውቅና በማግኘቱ ደጋፊዎቹ መላ አባላቱም፣ እንዲሁም መላ ኢትዮጵያ ህዝብም በጣም ከፍተኛ ደስታ ነው የተሰማው። የነበረው ስሜት ከሞላ ጎደል ይሄ ነው። ነገር ግን በተወሰነ መልኩ እዛም ዚህም የሚታዩ የተወሰኑ ይህ ፓርቲ ተጠናክሮ ሪብራንድ ሆኖ ራሱን ለውጦ ውስጡን ለውጦ ለውጡን ለማሻገር የሚያደርገው ጥረት የማይደግፉ የተወሰኑ ኃይሎች አሉ። እነዛም ቢሆኑ በእርግጠኝነት ይሄ ፓርቲ ይህንን ለውጥ ይዞ መሻገር እንደሚችሉ ቀድሞን የሚተነብዩ ነገር ስለሆነ፣ በዚህ ደረጃም እንዳይደርስም በርካታ እንቅፋቶችን ሲያደርጉም ስለነበረ፣ ዞሮ ዞሮ አሁን በመላው አባላችንና ደጋፊዎቻችን እንዲሁም ህዝባችን ርብርብ በተደረገው ተሳክቷል። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። ከዛሬ ጀምሮ አትጠቀሙ ኢህአዴግ የሚለውን ስያሜ አሁን ጀምሮ አትጠቀሙበት ማለት ነው። ከዛሬ ጀምሮ መጠቀም ለመጠቀም እንችላለን። ቤዚካሊ፣ የመጨረሻው ምዕራፍ ኢህአዴግ ቀጣው ፓርቲው የሚጠራው ምክር ቤት ጉባኤ የመጨረሻው እንትን ይሆናል። ነገር ግን እስካሁን ባለው ሂደት ህጋዊነቱን ተከትሎ የመጣ ስያሜ ነው፣ ህጋዊነቱን ተከትሎ የመጣ ጥናት ነው። ህጋዊነቱን ተከትሎ የመጣ ውህደት ስለሆነ የምርጫ ቦርድ የፓርቲዎች ውህደት ሕግና ስነስርዓት መሰረት ተከትሎ የተፈጸመ ስለሆነ ከዛሬ ጀምሮ ላለመጠቀም ወይ ለመጠቀም አንገደድም ማለት ነው። ቀጣዩ ብለው የምክር ቤት ስብሰባ ብለውኛል። ሂደቶቹ ንገርኝ፣ ቀጣዮቹ ሲሉ ለምሳሌ የማን ምክር ቤት ስብሰባ ነው የሚጠራው? ስንት አባላት ይሳተፉበታል? መቼ ይጠራል? እሱ እሱ ዝርዝር የቀጣው ምክር ቤት ሂደትና አካሄድ ምን ያህል ሰዎች ይሳተፋሉ፣ አጠቃላይ ጉባኤ እንዴት ይሆናል፣ ከዚህ በፊት ኢህአዴግ ጉባኤ የነበራቸው ሁኔታዎች አሉ። አሁን በተለየ ሁኔታ ምን ያህል ሰዎች ይሳተፋሉ የምለው ነገር ገና ዝርዝር የአሰራር ደንቦች እየተዘጋጁ ስለሆነ እሱ በቀጣው ሲያልቅ ለህዝብና ለሚዲያዎች ይፋ የምናደርግ ይሆናል። ግን የብልጽግና ፓርቲ ስብሰባ ነው የሚጠራውን በቀጣይ ጉባኤ ነው ወይስ ምክር ቤት ስብሰባ ነው? ጉባኤ ጉባኤ። ነገር ግን ከዛ በፊት ባለው ጊዜ ውስጥ ከዚህ በፊት የነበረው የኢህአዴግ ምክር ቤት ከዚህ በፊት የነበረውን መብትና ግዴታዎቹን ይዞ ነው የተሸጋገረው ይዞ ይሻገራል። ስለዚህ እስከዛ ድረስ ስልጣኑ ያለው መብቶችም ያሉ ግዴታዎችም ያሉ ያሉበት የኢህአዴግ ምክር ቤት ቀጣዩ የብልጽግና ምክር ቤት ሆኖ ይቀጥላል ማለት ነው። ስንት አባላት አሉት የብልጽግና ፓርቲ ምክር ቤት በህገደንባችሁ በአስተራራችሁ መሰረት? በህገ ደንባችን መሰረት እያንዳንዱ አራቱ ብሔራዊ ድርጅት አርባ አምስት አርባ አምስት አባላቶች አሉት ሲደመር ደግሞ በተጨማሪ የየአጋር ድርጅቶቹ አምስት አምስት ስራ አስፈጻሚዎች በአዋሳ ጉባኤ በድምፅ እንዲሳተፉ ስለተፈቀደላቸው አምስት ጊዜ አምስት ሀያ አምስት ሌላው በፊት መቶ ሰማኒያ ነበረ። ወደ ሁለት መቶ ሀያ አምስት አባላት ይሆናሉ ማለት ነው። አሁን የገለጹልኝ ያሉት እንዳለ የነበረው የኢህአዴግ አደረጃጀት ነው የሚቀጥለው ማለት ነው። በብልጽግና ፓርቲ በብልጽግና ያ እንዲወስን ነው። አጠቃላይ የድንጋጌው መሪዎቹ በራሱ የነበረው መብቶቹና ግዴታዎቹ እስከ ቀጣው የብልጽግና ፓርቲ ጉባኤ ድረስ እነዚህ ይቀጥላሉ ማለት ነው። መቼ ነው ቀጣዩ የብልጽግና ፓርቲ ጉባኤ? አይታወቅም። እሱ ገና በዝግጅት ላይ ያለ ነው። መቼ እንደሚሆን ከምርጫ በፊት ይሆናል፣ በኋላ ይሆናል። ሞስ ፕሮባብሊ በቂ ዝግጅት ተደርጎበት የሚከናወን ራሱን የቻለ ትልቅ ስነ ስራ ስለሆነ እሱ ዝግጅት እየተደረገ ነው። አቶ አወሉ እርስውም ጠቅሰውት አልቀደም የዚህም ፓርቲ የፓርቲዎቹን ውህደት የአዲሱን የብልጽግና ፓርቲ መዋሀድ ወይም መመስረት የሚደግፉ እንዳሉ ሁሉ ያንን የማይደግፉ ወገኖችም አሉ። ከነዚህ መሀል አንዳንዶቹ የሚሰጡት አስተያየት አለ። ህዝቡ የመረጠው ኢህአዴግን ነው። ኢህአዴግ ሆኖ ነው ገዢ ፓርቲ የሆነው። አሁን ብልጽግና ፓርቲ ሆኖ በምን ህጋዊ መሰረት ነው ኢትዮጵያን ሊያስተዳድር የሚችለው የሚሉ አሉ። ለዚህ ላይ ምንድነው የምላሸወት ከዚህ አንጻር። በጣም ጥሩ በመጀመሪያ ይሄ ውህደት የተፈጸመው ከዚህ በፊት ህጋዊ ሰውነት ያላቸው ብሔራዊ ድርጅቶች ህጋዊ ሰውነታቸውን በህጋዊ መንገድ አክስሞ ከግንባርነት ወደ ውህድ ፓርቲ ለመቀላቀል በራሳቸው ምክር ቤት ወስነው ነው ወደዚህ የተቀላቀሉት። ይሄ በራሱ በምርጫ ህጉ ሶሪ በምርጫ ቦርድ ህግ መሰረት የተፈጸመ ነው። ራሱ ይሄ ውህደት ዝም ብሎ አይደለም። አንደኛ ምክር ቤቱ በራሱ አቅጣጫ አስቀምጠዋል። የኢህአዴግ ምክር ቤት ጉባኤ ባለፈው ባለፈው በሀዋሳ ስብሰባ ወቅት ይሄ በአስቸኳይ ጥናቱ ተካሂዶ ውህደቱ እንዲፈጽም የሚል አቅጣጫ አስቀምጧል። ይህንን አቅጣጫ ደግሞ ኢህአዴግ ምክር ቤት መፈጸም ግዴታ አለበት። አንደኛ። ሁለተኛ እነዚህ ፓርቲዎች ህጋዊ የውህደት ስነ ስርዓት ተከትሎ ነው የተዋህዱት። ህጋዊ ውህደት ስትዋህድ፣ ህጋዊ የውህደት ስነ ስርዓት ተከትለ ስትዋህድ፣ እና ከግንባርነት ወደ አገራዊ ፓርቲነት ውህድ ፓርቲ ስትሻገር፣ በፊት የነበሩ መብቶችና ግዴታዎች በሙሉ ወደዚህ ይሸጋግራሉ ተሸጋጋሪ ናቸው። የሚቀርቡ ነገሮች የለም። ኢህአዲግ የሚከሰስ ከሆነ ይከሰሳል። ኢህአዲግ የሚሸለም ከሆነ እዚህ ውስጥ የሚሸለምበት ሁኔታ ይፈጠራል። ኢህአዲግ አገሬ መስተዳደር ኃላፊነት በፊት ኃላፊነትና ግዴታዎች የነበሩበት አሁንም በዚህ የውህደት ህግ በምርጫ ቦርድም የፓርቲዎች ውህደት ህግ መሰረትም ወደዚህ ተሸጋግሯል። ስለዚህ ህጋዊ አይደለም የሚለው ወገኖች መነሻቸው ለእኔ አይገባኝም። ይሄ ህጋዊ ነው፣ ህጋዊ አካሄድ ተከትሎ የመጣ ነው። ፖለቲካዊ አካሄዱ በግልጽ አቅጣጫ ተቀምጦ ውሳኔዎቹም በትክክል የተፈጸሙበት ከሀገሪቱ ህግና አዋጆችም ተከትሎ የተፈጸመ ውህደት ስለሆነ ብልጽግና ፓርቲ አገር የመስተዳደር ህጋዊ ሰውነት ያለው ህጋዊ ግዴታ ያለው ተጠያቂነትም ያለው እንደ ማንኛውም ከዚህ በፊት የነበረው ኢህአዴግ መክሰስ መከሰስም ኃላፊነትም ያለበት ሙሉ ኃላፊነቱ እንዳለ ይዞ የተሸጋገረ ፓርቲ ነው ብለን ነው የምንወስደው። ሶስቱ የቀድሞ የኢህአዴግ አባል ድርጅቶች ብቻና ሌሎች አጋር ፓርቲዎች አምስቱ ተቀላቅለው ነው ብልጽግና ፓርቲ የተመሰረተው። በዚህ ሁኔታ ውስጥ እስከሚቀጥለው ምርጫ ህዋትን ወክለው ወይም የህዋት አባላት የሆኑ ሚኒስትሮች፣ ሌሎችም የስልጣን እርከቶች ላይ እርከኖች ላይ የሚገኙ የመንግስት ባለስልጣናት ይቀጥላሉ። በያዙት ኃላፊነት በእርግጠኝነት በእኔም እምነት በፓርቲም እምነት ወስኖ ወደዚህ ይመጣሉ የሚል ሙሉ እምነት ነው ያለን ባይ ወስኑስ የሚለው ነገር አለመወሰናቸውን ኦፊሻሊ በሚያስታውቁበት ሰዓት እንደ ፓርቲም እንደ መንግስትም የሚወሰን ነገር ይሆናል። አሁን በዛ ደረጃ ተነጋግረን የተቀመጠው አቅጣጫ የለም። ባል ያለው እምነት ግን ይመጣሉ፣ ወስነው ይመጣሉ የሚል ሙሉ እምነት ነው በእኛ በኩል ያለው። በኢትዮጵያ ካሉት አስር ክልሎች ገዢ ፓርቲዎች እስካሁን የብልጽግና ፓርቲን ያልተቀላቀለው የትግራይ ክልል ገዢ ፓርቲ ህወሓት ብቻ ነው። የሲዳማ ተወካዮችም በውህዱ ፓርቲ መስረታ መሳተፋቸውን በመግለጻቸው ያልተረጋገጡ መረጃዎች እንደሚያመለክቱት ደግሞ ህወሓት በጉዳዩ ላይ የመጨረሻ ውሳኔ ለማሳለፍ የሚያስችል ስብሰባ በሳምንቱ መጨረሻ ያካሂዳል። ይህንኑ ለማረጋገጥ ያደረግነው ጥረት ለጊዜው አልተሳካም። ጥረታችንን እንቀጥላለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ እስክንድር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራና በትግራይ ክልሎች ፖለቲከኞች መካከል የሚታዩ አለመግባባቶች ላይ የሚመክር የሽምግልና መድረክ ዛሬ አዲስ አበባ ላይ ተካሂዷል። ሙክታር ጀማል ተጨማሪ አለው መድረኩን የኢትዮጵያ የሀገር ሽማግሌዎች መማክርት ጉባኤ የሰላም ሚኒስትርና ጀስቲስ ፎር ኦል የሚባለው ግብረሰናይ ድርጅት ናቸው በጋራ ያዘጋጁት። በአማራና ትግራይ ክልል መካከል የሚታዩት ውጥረቶች ከፖለቲከኞች ጉዳይ ወደ ማኅበረሰቡ ሳይሸጋገር በእንጭጩ መቀጨት እንደሚኖርበት ነው መድረኩ ላይ የተነሳው። ኅብረ ብሔራዊ አንድነታችንን ለማጠናከር ውስጣዊ ችግሮቻችንን በምክክር እንፍታ በሚል ርዕስ የተዘጋጀው መድረክ ለሀገር ሰላም ሁሉም የበኩሉን አስተዋጽኦ እንዲያደርግም ነው ጥሪ የቀረበበት። የመድረኩ የክብር እንግዳ ሆነው የተጋበዙት የሰላም ሚኒስትር ዴኤታዋ ወይዘሮ አልማዝ መኮንን ፖለቲከኞቹ ፖለቲካቸውን፣ ሽማግሌዎችም ሽምግልናቸውን በአግባብ ከሰሩ ሰላም መስፈን ይችላል ነው ያሉት። የሀገር ሽማግሌዎቻችን ቀደም ሲልም 2011 ላይ የጀመራችሁትን የሁለቱም ክልሎች መሪዎች ለማገናኘትና ሰላም ሰላም ለማለት ብቻ ሳይሆን የውስጥ ጉዳያቸውን በሰላማዊ መንገድ እንዲፈቱ ጥረት ያደረጋችሁ መሆኑ ይታወቃል። አሁንም በተለየ ሁኔታ ተጠናክራችሁ የሁለቱም ክልሎች ችግር በውስጣችሁን ያለው ችግር የእኛ ችግር ነውና ማንም ሳይገባበት በራሳችን እንፍታን ብላችሁ ተገናኝታችሁ ለመፍታት ስትሞክሩ ሁሉም ነገር ይፈታል የሚል እምነት አለኝ። ፖለቲከኛውንም አደብ ግዛ ማለት ያስፈልጋል። አክቲቪስቱንም እንዲሁም ልጆቻችሁንም ጭምር በመምከርና መንገድ በማስያዝ አቅማችሁን ማሳየት ይገባችኋል። በዚህ መድረክ ላይ የሁሉም ክልሎች የሀገር ሽማግሌዎች የተወከሉበት ሲሆን ችግሩን መርምረው ጉዳዩ በሰላም የሚፈታበትን መንገድ እንደሚያመላክቱ ነው የተነገረው። በመድረኩ ላይ አግኝቶ የአሜሪካ ድምፅ ያነጋገራቸው የአማራ ክልልና የትግራይ ክልል ሽማግሌዎችም ከመድረኩ ተስፋ እንዳላቸው ነው የሚገልጹት። ዓለሙ ጥሩነህ የባህር ዳር ከተማና አካባቢ የሀገር ሽማግሌዎች ማህበር። እስካሁን ባለው የሌሎች ክልሎች ሽማግሌዎችም በሚሰጡት አስተያየት፣ እኔም በማየው ችግሮቹ በሽምግልና የሚፈቱት ሌሎችንም በመምከር የሚመለከታቸው የተለያዩ አካላትን በመምከርና የሽምግልና የራስንም ስራ በመስራት ነው ሊፈቱ የሚችሉት የሚል ነው። ከቤቱ ማየው ትግራይ ክልል እና የመጣው የውስም የመላከት የሀገር ሽማግሌ በደንብ ከሰራ የማያስተካከል ነገር የለም። መንደሮ አገሩ ይመራኮ እንግዲህ ቤተ መንግስት አይደለም የሀገር ሽማግሌ የሚመራው የሚያስተዳድረው፣ የሚመክረው ነው የሚወጥ ይህንን ሰላም ለማውረድ ትልቁ አስተዋጽኦ ያለው ማህበረሰቡ ጋ ነው ይላሉ የጀስቲስ ፎር ኦል ግብረ ሰናይ ድርጅት ፕሬዚደንት ፓስተር ዳንኤል ገብረስላሴ። ፓስተር ዳንኤል እንደሚያነሱት ይህ ጥምረት በሁለቱ ክልሎች መካከል የሚታዩ አለመግባባቶችን መርምሮ አቅጣጫ የሚያስቀምጥና የማረጋጋት ስራ የሚሰራ መሆኑን አንስተው የሁሉም እገዛ እንዳይለያቸውም ጥሪ አቅርበዋል። አሁን ግን ፎከሳችን የመጀመሪያ ያንን ችግር መፍታ ነው። ስለዚህ እንግዲህ ችግሩ ምንድን ነው ብለውም ራሳቸው ይመክሩበታል። ከዛ ደግሞ እንዴት ነው ከዚህ ችግር የምንወጣበትንም ራሳቸው ጥቆማ ይሰጣሉ ማለት ነው ከዛ በመነሳት እንግዲህ ለመፍትሄዎቹ ደግሞ በጋራ እንሰራለን። የአሁኑ ምክክር መድረክ እንግዲህ ዋናው እስከ ወረዳ ድረስ ሄደው ህዝብን የማረጋጋት ስራ ይሰራሉ። እስከ ወረዳ እስከ ቀበሌ ድረስ ሽማግሌዎቹ። ይህ በጥምረት የተዘጋጀው የውይይት መድረክ ዛሬ የመጀመሪያው መሆኑ የተነገረ ሲሆን የሁለቱን ክልል አመራሮች አብሮ ተቀራርቦ የተሻለ ውይይት እንዲያደርጉ ለማስቻልም በር ይከፍታል ተብሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ኬብል ኒውስ ኔትወርክ ከሚለው መጠሪያ ስሙ በምህፃር የሚታወቀው አሜሪካዊው የመገናኛ ብዙሃን አውታር ሲኤንኤን ሰዎች በዓለም ዙሪያ የሚፈጽሟቸውን በጎ ተግባራት እየገመገመ ዓለም አቀፍ ውድድር ያካሂድና በየዓመቱ አንድ ሰው የሲኤንኤን ጀግና ብሎ ይሸልማል። ግዙፍ ግዙፍ ውጤቶችን ያስመዘገቡ ተምሳሌትነት ያላቸው አነቃቂ ሰዎችና ድርጅቶች የሚሳተፉበት ብርቱ ፉክክር ነው የሲኤንኤን ጀግና ፉክክር። በዚህ ዓመት የዚህ ፉክክር አሸናፊ ጀግና ኢትዮጵያዊቱ ወይዘሮ ፍሬወይኒ መብራህቱ ነች። ወይዘሮ ፍሬወይኒ ሽልማቷን ተቀብላ ዛሬ መቀሌ ስትገባ ደማቅ አቀባበል ተደርጎላታል። ሽልማቱም አቀባበሉም ለሴቶች የተሰጠ ክብር ነው ብላለች ወይዘሮ ፍሬ ወይኔ ሙሉጌታ አጽበሃ ከመቀሌ ዝርዝሩን ይዟል። የወር አበባ ክብር ነው በሚል መሪ ሀሳብ ታጥቦ እንደገና ጥቅም ላይ መዋል የሚችል የወር አበባ መቀበያ ወይም ደግሞ ሞዴስ በማምረት በተለይ ገጠር ለሚገኙ ሴቶች አማራጭ ለማቅረብ መቀለ ከተማ ውስጥ ፋብሪካ ከፍታ በመስራት ላይ የምትገኘው የሲኤንኤን የአመቱ ጀግና ወይዘሮ ፍሮይን መብራቱ ዛሬ መቀለ ከተማ ስትገባ የጠበቃት ደማቅ አቀባበል ነበር። የመቀለና አካባቢያ ነዋሪዎች ካሉ አባነጋ የአውሮፕላን ጣቢያ አንስቶ በከተማይቱ ጎደናዎች ተሰልፈው በድምቀት ተቀብሏታል። በተለይ ወጣት ወጣት ወንዶችና ሴቶች ለፍሮይኒ እንኳን ደሳለሽ የሚሉ ጽሁፎች ይዘው አርአያቸው መሆኗን ገልጸውላታል። ፍሮይኒ በአቀባበሉ መደሰቷ በመግለጽ ይህ ለሴቶች የተሰጠ ክብር ነው ብላለች። እግዚአብሔር ይስጥልኝ ለዚህ ሁሉ ፍቅር፣ ለዚህ ሁሉ ክብር ላደረሳችሁኝ፣ ሁሉም የኢትዮጵያ ሕዝብ ወጣቱ በተለይ ወንዶቹ በተለይ ይህንን ችግር እንደ ችግራችን ነው ብላችሁ ለአንዴና ለመጨረሻ በአንድ ድምጽ ቆመን ይህንን ችግር ለመፍታት እዚህ ስላ ያደረሳችሁኝ እግዚአብሔር አመሰግነዋለሁ። ክብር ለኢትዮጵያ፣ ክብር ለሴቶች ሁሉ፣ አመሰግናለሁ። በኢትዮጵያ ሰላም እንዲሰፍንም ምኞቷ ተናግራለች። የሲኤንኤን ኃላፊዎች ለመረጧት ሁሉ ምስጋና አቅርባለች። በአቀባበል ስነ ስርዓት ላይ ያገኘኋት የዮርዳኖስ አለሙ የወልዱ ንጉስ ሁለተኛ ደረጃ ትምህርት ቤት ዘጠነኛ ክፍል ተማሪ ነች። በፍሮይኒ የሚሰራው የሚታጠብ ሞዴስ እሷና ጓደኞቿ እንደሚጠቀሙት ነግራኛለች። በዚህም ሴት ተማሪዎች ትምህርታቸውን በስነ ስርዓት እንዲከታተሉ እንዳገዛቸው ገልጻለች። ሞዴስ የምትሰራ በነጻ የምታድል ለወጣቶችና ለተማሪዎች ለመጀመሪያ ጊዜ ነው ያየሁት። እናም ለእኔ የተሰማኝ ደግሞ ሴቶች በነፃ እንዲገለገሉ እና ወደ ጥሩ ደረጃ እንዲደርሱ አድርጋለች። እናም በጣም ነው የምናመሰግነው። እኔ እንደ ፍረወይኒ ለመድረስ እንደ እሷ ተሸላሚ መሆን በደንብ ትምህርቴን አጥንቼ እንደ እሷ ታታሪ ጎበዝ መሆን ፈልጋለሁ። ሲኤንኤን ጀግና ብሎ የመረጣት ፍረወይኒ መብራቱ የመቶ ሺ ዶላር ሽልማት አሸናፊ ሆናለች። ማርያም ሰባ የሚታጠብ ሞዴስ ማምረቻ ፋብሪካ በአመት እስከ አንድ ሚሊዮን ሞዴስ የሚያመ ምርት ሲሆን ምርቱ በትግራይ፣ በአፋር እና በሌሎች የኢትዮጵያ ገጠር አካባቢዎች ለሚገኙ ሴቶችና ተማሪዎች ያቀርባል። ለአሜሪካ ድምፅ ሙሉጌታ አጽብሃም መቀለም አመሰግናለሁ። ሙሉ ጌታ ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። በምስራቅ አማራ አምስት ዞኖች ላይ ተከስቶ የነበረውን የአንበጣ መንጋ ሙሉ በሙሉ መከላከል መቻሉን የኮምቦልቻ እጽዋት ጥበቃ ክሊኒክ አስታውቋል። አንበጣው የተፈራውን ያህል ጉዳት ሳያደርስ በቁጥጥር ስር የዋለው በዘመናዊና በባህላዊ ዘዴዎች በተካሄደ ዘመቻ መሆኑ ተገልጿል። ይሁን እንጂ እንደገና ተቀፍቅፎ ለወረራና እንደገና ተቀፍቅፎ ሊወርና ጉዳት ሊያደርስ የሚችል ስጋት ይችላል የሚል ስጋት አሁንም አለ። መስፍን አራጌ ዝርዝሩን ይዟል። በደቡብና ሰሜን ወሎ በዋግምራና ኦሮሞ ብሔረሰብ እንዲሁም በሰሜን ሸዋ ዞኖች በሚገኙ 162 ቀበሌዎች ውስጥ ያንበጣ መንጋው ከሰኔ 15 ጀምሮ ነበር የተከሰተው። መንጋው ከተከሰተበት ወቅት ጀምሮ በባህላዊና በዘመናዊ መንገድ ከ933 ሄክታር በላይ ለመከላከል መቻሉን የክሊኒኩ ዳይሬክተር መሐመድ ይመር አብራርተዋል። በአውሮፕላን የታገዘ የኬሚካል ርጭትም በተመረጡ አካባቢዎች ላይ ተደርጓል። 46662 የሰው ኃይል ተሳትፎበታል። የዩኒቨርሲቲ ተማሪዎች ዩኒቨርሲቲ መምህራን፣ የተለያዩ ተቋማቶች እንዲሁም አርሶ አደሩና ሌሎች የህብረተሰብ ክፍሎች የተሳተፉበት መከላከያም በከፍተኛ መልኩ በተለይ ጸጥታን የማስከበር ሰብል የመሰብሰብ ስራም የሰራበት የግብርና ሚኒስትር የክልሉ ግብርና ቢሮና ሌሎች ተቋማት የመከላከል ዘመቻው እንዲሳካ ግብአት ከማቅረብ ጀምሮ በተለያዩ ተግባራት ላይ መሳተፋቸውን ጠቅሰዋል። ግብርና ሚኒስተር ከመጀመሪያ ጀምሮ እስከ መጨረሻ ድረስ ከአፋር ክልል ላይም እዝህምኛም ክልል ላይ የሰብል ጉዳት እንዳይደርስ ከፍተኛ አስተዋጽኦ ስላደረጉ በመጨረሻ ሰዓትም በተለይ ፕሌን በግል ተከራይተው አምጥተው የአርሶ አደሩ ሰብል እንዳይጎዳ ከፍተኛ ርብርብ ስላደረጉልን ምስጋና ይገባቸዋል ዛለው። በተጨማሪ ዩኒቨርሲቲዎች በተለይ ኬሚካል በመግዛት የሚያስፈልጉት ማቴሪያሎችን በማሟላትና ሌሎች ቁሳቁሶችን በማሟላት እነ ወሎ ዩኒቨርሲቲ ሰሜን ወሎ ላይ፣ ወልዲያም ዩኒቨርሲቲ፣ ደብረ ብርሃንም ዩኒቨርሲቲ እንዲሁም የሴሪንቃ ግብርና ምርምር ላደረጉልን ከፍተኛ አስተዋጽኦ ምስጋና ይገባቸዋል። ያንበጣውን መንጋም ሙሉ በሙሉ መከላከል ተችሏል። ግን ያደረሰው ጉዳት ይኖር ይሆን? ጉዳት የደረሰ ያለ አጠቃላይ የጉዳት መጠን ሙያዊ በሆነ መልኩ መስራት አልቻልንም። በወቅቱ መከላከል ላይ ስለነበር። ነገር ግን የፌዴራል ግብርና ሚኒስቴር ባሰማራቸው ከነሱ ከተሰራው አንጻር ደቡብ ወሎ ኦሮሞ ብሔረሰብ ሰሜን ወሎም ላይ የደረሰ ጉዳት አለ። ነገር ግን እስካሁን የሁለቱ ዞኖች አልደረሰንም ዳይሬክተሩ አለን ባሉት መረጃ መሰረት በሰሜን ወሎ ዞን ሀብሩ፣ ራያ ቆቦ፣ ጉባ ላፍቶ፣ ወልዲያና ቆቦ ከተሞች 1487 ሄክታር ማሽላ ይ ላይ ጉዳት ደርሷል። የጉዳቱን መጠን ዝርዝር ጥናቱ ከተካሄደ በኋላ ይፋ ይሆናል ብለዋል። ከአንበጣው በተጨማሪ አሁን ጉዳት የደረሰበት ሁኔታ ሰብልን ሳይደርስ መሰብሰብ ነው። በተለይ አንበጣን ከመፍራት አንጻር ደቡብ ወሎ ቃሉ ላይ በከፍተኛ መልኩ ሰብሉ ሳይደርስ የተሰበሰበበት ሁኔታ አለ። ይህም የምርት መቀነስ ያደርሳል። ሰሜን ወሎ ላይ በደረሰን መረጃ መሰረት በአንበጣ በመስጋት ምክንያት ያልደረሰን ማሽላ 1503 ሄክታር ተሰብስቧል። አቶ መሀመድ ዛሬ የተከላከል ነው የአንበጣ መንጋ ነገ እንዳይመለስ ሳይንስ ስጋት አለን ይላሉ። በተለይ አሁን ከአየር ሁኔታ ምቹነት አንጻር የተወሰነው አንበጣ ተመልሶ ወደ አፋር ክልል የገባበት ሁኔታ ነው ያለው። ግብርና ሚኒስቴር ባደረገው አሰሳ አማካኝነት በአፋር ክልል ላይ የተበታተነ ወይም ሶሊታሪ ብለን የምንጠራው የአንበጣ አይነት እንዲያለ መረጃ ሰጥተውናል። ይህ አንበጣ ደግሞ ምቹ ሁኔታ ካገኘ ከአንበጣ ባሕርይ አንጻር በአጭር ጊዜ ውስጥ ተሰባስቦ እንቁላል ጥሎ በተለይ መስኖ ሰብላችን ላይ መጥቶ ጉዳት ሊያደርስ ስለሚችል አሁንም ቢሆን በተለይ የአፋር ክልልና የአማራ ክልል በጋራ ሆነው ክትትል የማድረግ ስራ መሰራት አለበት። በክልሉ ግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር አለባቸው አሊጋዝ ያንበጣ መንጋው ዳግም እንዳይከሰት እየተደረገ ባለው ቅድመ ዝግጅት ላይ አስተያየት ሰጥተውኛል። እዛ አካባቢ አንድ የጽዋት ካለን የመጀመሪያ ስራውም ግነው በዛ አካባቢ ያሉ ስራዎችን የመከታተል ነው። ስለዚህ ዞኖችም፣ ወረዳዎችም፣ ቀበሌውና አርሶ አደሩም ይህንን ተከላክለነዋል ብለው እንዳይዘናጉ፣ ሁለተኛ ሊከሰትም ይችላል የሚል ፍራቻ ስላለ አሰሳ እንዲያደርጉ ክ ክትትል እንዲያደርጉ የሚል መልዕክት ነው ተላልፎ ያለው። ከክሊኒኩም የደረሰን መረጃ እንደሚያመላክተው በአሁኑ ሰዓት ያን ያህል አስጊ ሁኔታ ባይከሰትም አሁንም ግን በአፋር ድንበሮች አካባቢ ላይ ምልክቶቹ እየተስተዋሉ ስለሆነ እንደ ቢሮ የሚኖራቸው አቋም በዚህ በኩል ምንድን ነው? የእኛም ፍራቻ አሁን የመጀመሪያውን ለመቋቋም ጥረት ተደርገዋል። ሁለተኛው ግን ሊከሰት ይችላል እና ይሄ እንዳይሆን ደግሞ መነሻው ምንጊዜም ከአፋር አካባቢ ሊሆን ስለሚችል እነዚህ በረሃማ የሆኑ አካባቢዎች ላይ ቅኝትና ሰሳ እየተካሄደ ነው። ስለዚህ ስለ አሁን ወደዛ ወደ አፋር ክልል ገብቶም ለመንቀሳቀስም አካባቢንም ካለማወቅ አለው፣ የበረሃነትም ችግር እኛ ሙሉ በሙሉ ወደዛ ላንሄድ እንችል ይሆናል። ግን እንደ ፌዴራል የግድ የማስተባበር ስራ መስራት አለበት። የተለየ ነገር እና አሁን መከላከል እርምጃ መውሰድ የሚያስፈልግ ሆነ፣ ግን ስታንድ ባይ ነው። ግን ይሄ በአንድ ክልል ብቻ የሚሆንም ስላልሆነ ሁሉም በጋራ ተቀናጅቶ መስራት የሚጠይቅ ስለሆነ ፌዴራልም ያው እንደኛ እየተከታተለ ነው። በየቀኑም ከነሱ ጋር መረጃ እየተለዋወጥን ነው። አፋር ክልልም በዚህ መንገድ እንዲሰራ መቅስ ግፊት መኖር አለበት። የአማራ ክልል ግብርና ቢሮ ከአፋር ክልል ከግብርና ቢሮ ጋር መገናኘትና መነጋገር የሚችልባቸው እድሎች የሉም። ይህንን ችግር በመፍታቱ ረገድ መገናኘቱ ይቻላል፣ ችግር የለውም። ግን አሁን ያለው ችግር ብዙም ወደዛን እንዲገፋ የሚያደርግ ስላልሆነ ነው እንጂ እንዳልከው ባፊትም ከአፋር እየመጡ ባለሙያዎች እየመጡ አመራሮች እየመጡ በጋራ ነው መከላከል ሲሰራ የነበረው። አንበጣውን ለመከላከል ከፌዴራል እስከ ክልል ያለው መዋቅር ዝግጁ መሆኑን የሚያረጋግጡት ደግሞ የክልሉ ግብርና ቢሮ ኃላፊ ዶክተር መለስ መኮንን ናቸው። ቀድመንም ለማህርሰብል ንከላከለውም እዛ ቦታ ላይ አርፎ ስለቆየን ደገና ያረፈበት አሁንም እንቁላል የጣለበት ሊኖር ስለሚችል ለመስኖ አካባቢም ሊፈለፈና ሊመጣ እንደሚችል ታሳቢ ተደርጎ በዛ ልክ ዝግጅቱ አለ። አሁን ኤኒ ክስተቱ ካለ ሪፖርት ስለሚደረግ ፌዴራልም ዝግጁ ነው፣ እኛም ዝግጁ ነን። አውሮፕላኖቹም ስለሚመጡ የዚህ የምስራቅ አፍሪካ ደዘርት ለውከስ ኮንትሮል ቲም አለ፣ የአንበጣ መከላከል ቡድን አለ። እሱም ጭምር ስለሆነ በባለቤትነት የምንከታተለው ሰሞኑንም ተነጋግረንበታል። ህዝብ አንድ ሆነን እንደ ሀገር የመጣውን የአንበጣ መንጋ በጋራ መከላከሉ መልካም ቢሆንም ከዘመቻ ወጥተን በተቀናጀ መልኩ ችግሩ እንዳይከሰት ተከታታይ ስራ መሰራት አለበት ብለዋል። ቢሮ ኃላፊው ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። ግቡና ዝግጅቶቻችንን ዘገባዎቻችንን ማግኘት ትችላላችሁ። በቀጥታም ስርጭቶቻችንን ማዳመጥ ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕስቶር ወይም ከጉግል ፕሌይ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከዚህ መደበኛ ስርጭታችን በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የምናስተላልፈውን ጋቢና የሚል ፕሮግራማችንን እንድትከታተሉም እንጋብዛለን። ክቡራትና ክቡራን፣ በርከት ያሉ ቁም ነገሮችን እና ቆንጆ ቆንጆ ዝግጅቶችን የያዘ ፕሮግራም ነው። የምሽቱ ስርጭት የአየር ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ሚሻ ዱቢንስኪ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጅት ታየ አብራኛለች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የፕሮዲውሰሩ ግብዣ ይቀጥላል። አሁን ሙዚቃ በመስፍን per te Little by little, just push it al the I'm ድምፃዊውን መስፍን አበበን ጋባዥውን ንጉሡ ተምሬን አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅቶቻችንን በፌስቡክ በቀጥታ ማዳመጥ ትችላላችሁ በአምሃሪክ አት ቪኦኤ አምሃሪክ ላይ በአሃዱ ራዲዮ 94.3 ላይም አለን። እንዲሁም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። አስተያየቶቻችሁን በስልክ መስመራችን 2022059942 የውስጥ መስመር ላኩልን። በቀጥታ ያለ ክፍያ የምትደውሉበት ተዘዋዋሪ መስመር ነው። በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ብላችሁ ልትልኩልን ትችላላችሁ። በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳትም ላይ እንገኛለን። ቪኦኤ 24 ላይ ይቀጥላል። ፕሮግራማችን በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ ተከስቶ የነበረውን ግጭት ተከትሎ ከፍ ያለ ቁጥር ያለው ተማሪ የትምህርት ገበታ ላይ ሳይገኝ መቅረቱን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። መሥሪያ ቤቱ መፍትሄ አበጅቻለሁ ቢልም ተማሪዎችና ወላጆች ሁኔታው ከጣለባቸው የሥነ ልቦና ጫና መውጣት አለመቻላቸውን ይናገራሉ። ሙክታር ጀማል ዝርዝሩን ይዟል። ከወር በፊት ወልዲያ ዩኒቨርሲቲ ውስጥ የተፈጠረውን ሁኔታ ተከትሎ በብዙ የአማራና የኦሮሚያ ክልሎች ከፍተኛ ትምህርት ተቋማት ውስጥ ታይተው የነበረው አለመረጋጋት በመማር ማስተማሩ ሂደት ላይ እንቅፋት ፈጥሮ መቆየቱ ተገልጿል። በሁለቱም ክልሎች ውስጥ ተማሪዎች ትምህርታቸውን አቋርጠው ወደየቤታቸው ለመመለስ የተገደዱ ሲሆን በየተቋማቱ ግቢ የቀሩ ተማሪዎችም ቢሆኑ ለመኖር የሚያስችሏቸውን አገልግሎቶች ከማግኘት እየዘለለ የትምህርት ሂደቱን ሙሉ በሙሉ በሚባል መንገድ እየተከታተሉ አለመሆናቸው ይሰማል። የእንጂባራ ዩኒቨርሲቲ ተማሪ መሆኑን የገለጸው ፈይሳ ጉዲሳ በተፈጠረው ሁኔታ የደረሰበት ፍርሃት እንዳልለቀቀውና ወደ ቤተሰቦቹ መመለሱን ገልጿል። ኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች እንዲመደብ ጠይቆ መልስ አለማግኘቱንም ይናገራል። እስካሁን ድረስ እየጠየቅን ነው፣ በሰላም እየጠየቅን ነው። ማንም እንትን ሳልፈትር ልጆች ተወክለን እየጠየቅን ነው። እስካሁን ድረስ ምንም ፍትሕም አላገኘንም። ወደዛ ተመለሱ ይላሉ። እዛ ያሉት ልጆች ደግሞ ወደዚያ አሁንም እየሸሹ ነው። ልጆች ደግሞ ሌላ ቦታ መድቡልን እያሉ ነው። ጌትነት የሸዋስ ከሚማርበት የመደወላቡ ዩኒቨርሲቲ ጎጃም ወዳሉ ወላጆቹ የተመለሰው ድንገት ምን እንደሚፈጠር ስለማላውቅ ነው ይላል። ተማሪ ጌትነት ለአሜሪካ ድምፅ በሰጠው ቃል መፍትሄ ማምጣት ከተፈለገ ጉዳዩን ማድበስበስ ሳይሆን ችግሩን ከምንጩ መመርመር ያስፈልጋል ይላል። አሁን ልክ እንደኔ የተለያዩ ዩኒቨርሲቲዎች ወጡ ተማሪዎች አሉ። እነሱን ተማሪዎች ችግራቸውን ተረድቶ እነዚህ ተማሪዎች ምንድነው ችግራቸው በቅርብ ተከታትሎ በቅርብ አጭር መልስ እንዲሰጥ በቃ ይመለከታል የሚሉ ባለጉዳዮች ሁሉ ወደ ስምምነቱ ደርሰው በነበሩበት በቃ የማስተማር ስነስርዓቱ እንዲቀጥልና ችግራቸውን ከጎን እንዲከታተሉ እላለሁ። የከፍተኛ ትምህርት ተቋማት የጸጥታ ስጋት የወላጆችም ጭምር ነው። ልጃቸው በወልዲያ ዩኒቨርሲቲ ትማር እንደነበር ለቪኦኤ የገለጹት የአዳማ ነዋሪዋ ወይዘሮ ፋጡማ አብደላ አንዷ ናቸው። ልጆች የተገደሉ እነሱም በነብሳቸው ፈርተው ያደርስብናል ብለው ተመልሰው ይኸው ቤት ቁጭ ብለዋል። እኛ ደግሞ ልጆች ኩል እየሰራን የቀን ስራ እየሰራን ነገ በእነሱ እናርፋለን በሚለው ነው ተቸግረን የምናስተምረው። ዛሬ ግን ልጆቻችን መማር አልቻሉም። ሰው ነፍሱ ሲኖር ነው ትምህርት የሚማረው። ነፍሳቸው ከተረፈልን መንፈልጋለን። እኛም ኩሊ ሰርተን እዚህ አድርሰናል። እነሱ እድላቸው ኩል ከሰጣቸው ያን ኩል እየሰሩ መኖር ነው። አሁን ሰላም ወርዷል እየተባለ ነው፣ ፌዴራል ፖሊስም ገብቷል እየተባለ ነው። ባለፈውም እኮ ልጆቹ የሞቱ ጊዜ ፌዴራል ከገባ በኋላ ሰዎች ተኛው። ልጅ አሁንም ሞቶ የቦረናው ልጅ የመጣው አንድ ፌዴራል የሚያስተዳድርበት ዩኒቨርሲቲዎች አራተኛ መግደል ንፈልለ አምስተኛ ሊገደልለ የሰው ልጅ የዶሮን ያህል ረክሷል። በአሁኑ ሰዓት የወለደ እንዴት አይችልም ኮ የመማር ማስተማሩ ሂደት መንጠባጠብ የሚታይበት ቢሆንም ዩኒቨርሲቲዎቹ ወደ ሰላማቸው እየተመለሱ መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስትር አመልክቷል። ችግር ተፈጥሮ የነበረባቸውን ዩኒቨርሲቲዎች በመለየት የእያንዳንዱን ችግር ምንጭ መርምሮ የሚያወጣ ኮሚቴ መዋቀር መቀሩን ኮሚቴውም ስራውን እያከናወነ መሆኑን የሚኒስትሩ ቃል አቀባይ አቶ ደቻሳ ጉርሙ ለአሜሪካ ድምፅ ገልጸዋል። እያንዳንዱ ዩኒቨርሲቲ የራሱ ተጨባጭ ችግር ወጥቷል፣ ተለይቷል። ስለዚህ ይህንን ይዘን ሆነ ኮሚቴ አቋቁመናል። ሄደው እያንዳንዱ ዩኒቨርሲቲ ላይ የእነኝን ነገሮች ከተማሪ አንጻር ምን መስራት አለብን፣ ከመምህራን አንጻር ምን መስራት አለብን ከዩኒቨርሲቲ አስተዳደር አካላት ጋር ምን መስራት አለብን፣ ከማህበረሰቡ ጋር ምን መስራት አለብን፣ ሴኔቶ ምን ይስራ፣ ቦርዶ ምን ይስራ የሚለውን ነገር ለይተን ወደታቸው ወርደን እርምጃ መውሰድ ያለበትን ተመጣጣኝ በጣም ትክክለኛ የሆነ የሕግ በላይነትን የሚያስገብር እርምጃ ወስደን ወደ ቦታው ኮሬክት ማድረግ ያለብን መነሳት ያለባቸው አመራሮች መነሳት አለባቸው። ሲምፕል ነገር አሁን ወደ የዩኒቨርሲቲ ፕሬዚዳንት ተቀይሯ ተወካይ ነበረ ከዚህ በፊት የነበረው እና ስለዚህ ሀያዎቹንም ዩኒቨርሲቲ የራሳቸውን ተጨባጭ ሁኔታ ይዘን ወደታቸው ረድ ብለን ስራዎች እንሰራለን። በየክልላቸው ባሉ ዩኒቨርሲቲዎች ተማሪዎች የሚያቀርቡት የመማር ጥያቄ የማይቻል መሆኑን አክለው የገለጹት አቶ ደቻሳ ችግሮቹን ለመቅረፍ መንግስት እያደረገ ያለውን ጥረት ተገንዝበው ወደ ትምህርት ገበታቸው እንዲመለሱ ጥሪ አቅርበዋል። ሰላሙን መልሰን በጣም የባከነባቸውን የትምህርት ጊዜያቸው በማካካስ ወደ ሰላሙ አዘን ብለን እንድሰራ የሚፈለገው የሚጠበቀው እና ትክክል ነው። ሕይወት ይሻላል ብለው ተማሪዎቹ ቀላል ቁጥር የማይባል ተማሪ ትምህርታቸውን እንትን ብለው የተንጠፋጠቡ አሉ። አሁን ግን ሌት ቀን እየሰራ ነው ያለ እነኝ ነው ልጆች ለመመለስ ነው የግቢዎቻቸውንም የሰላም ሁኔታ በማጣራት ልጆቹ የማካካሻ ጊዜ እናዘጋጅላቸዋል እናመቻቻለን። ወደ ትምህርት ቢመለሱ ይሻላል፣ ሌላ መፍትሔ ስለሌለው ማለት ነው። እነኝ ልጆች ደግሞ የለፉበትን ትቶ መሄድ አስፈላጊ ስላልሆነ ሰላሙንም አብረን ነው የምናመጣው። ትምህርቱን አብረን ነው ማስቀጠል መቀጠል ያለብን እና በጣም እየሰራንበት ነው። በተለይ ክልሎቹ ከረዱ። በተለያዩ የከፍተኛ ትምህርት ተቋማት ውስጥ ተከስቶ ለነበረው የጸጥታ ችግር መፍትሄ ለማፈላለግ በኦሮሚያ እና በአማራ ክልል ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች በጋራ እየሰሩ መሆናቸውንና በከፍተኛ ትምህርት ተቋማት ውስጥ የፌዴራል ፖሊስ በቃ እንዲያደርግ መወሰኑን መንግስት መግለጹ ይታወቃል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር ተከታዩ ዘገባ ወደ አስመራ ይወስደናል የኢትዮጵያ ባህል ቡድን በኤርትራ ኤርትራ ውስጥ ያደረጉት ጉዞ እንዳስደሰታቸው የተናገሩ የኢትዮጵያ የባህል ቡድን አባላት የኢትዮጵያና የኤርትራ ግንኙነቶች እንዲጠናከሩ የሁለቱም ሀገሮች ህዝቦች እንዲጥሩ መክረዋል የቡድኑ አባላት ወደ አዲስ አበባ ከመነሳታቸው በፊት ብርሃነ በረሃ አስመራ ላይ አነጋግሯቸው ነበር። ዘገባውን ያዳምጡት። የኢትዮጵያ የባህል ቡድን ከታሕሳስ ስድስት እስከ ታሕሳስ 14 የህዝብ ለህዝብ የባህል ዝግጅቱን በኤርትራ የተለያዩ ከተሞች ማቅረቡ የሚታወስ ነው። ከባህል ቡድኑ ጋር ወደ ኤርትራ የመጣችው የኢትዮጵያ ብሔራዊ ቲያትር የባህል ተጫዋቿ አርቲስት መሰሉ ተሰማ ከዚህ በፊት የ14 ዓመት ልጅ እያለች በደርግ ስርዓት ሰራዊቱንና ህዝቡን ለመቀስቀስ ወደ ኤርትራ ሁለት ጊዜ እንደመጣችና እንደ አፍ አበት አልጌና፣ መርሳ ተክላይ፣ መርሳ ጉልቡብ፣ ምጽዋዕ ከረንና አዲ ተክላይን የመሳሰሉ የኤርትራ ከተሞችና የውጊያ ቦታዎችን እንዳየች ከተናገረች በኋላ ያኔ በሁለቱ ሕዝቦች መካከል የተደረገው ጦርነት አላስፈላጊ እንደነበረ ጊዜውን በማስታወስ ለቪኦኤ ተናግራለች። የልጅ አይምሮ ነው። በልጅ አይምሮ ብዙ ነገር ነው የተቀረጸብኝ። አሁን ላይ ደግሞ አይምሮ በስሎ አድጌ ብዙ ነገሮችን አይቼ እዚህ ደረጃ ስደርስ እውነት ለመናገር ሆነ ያለ አግባብ የተከፈለው መስዋዕትነት እጅግ በጣም ያሳዝነኛል። ከዛም በኋላ ደግሞ ኤርትራና ኢትዮጵያ ኤርትራ የራሷ ነፃነት አግኝታ ከኢትዮጵያ ተለይታ መኖር የጀመረች ባለበት ወቅት ውስጥ እንደገና ደግሞ በተፈጠረው አድገው አገር ገንብተው የተሻለ ህይወት መኖር ሲገባቸው ዳግም ወደ ጦርነት ውስጥ መግባቱ እጅግ በጣም የሚያሳዝን ነው። ግን ምጽዋ ይቅርታ ታርግልኝና በዛ ወቅት እጅግ በጣም የደመቀች ያማረች የህዝብ ብዛት የነበራት ነበረች፣ ከሰራዊቱ ጋር ተደምሮ። አሁን ላይ ግን ያው ብዙ ህዝብ አታይም። ምጽዋ እንደ ወደብነቷ በጣም በጣም አፍሪካም የምትተርፍ አገር መሆን ነበረባት። ግን ብዙ መርከቦች አታይም፣ ብዙ እንቅስቃሴ አታይም። ይሄ ደግሞ አሁን ኢትዮጵያና ኤርትራ በፈጠሩት ሰላማዊ ግንኙነት በአጭር ጊዜ ውስጥ ለውጥ ይመጣል የሚል እምነት አለኝ። አንጋፋው የብሔራዊ ቲያትር ተዋናይ ደበሽ ተመስገን በበኩሉ በ1970ዎቹ በኤርትራ መምጣግም መመለስ በመቻሉ ሰፊ ደስታና ስሜትን እንደፈጠረለት ተናግረዋል። ምጽዋን አላውቃትም። አስመራን አውቃታለሁ። አሰብን አውቃለሁ። ምጽዋን እንዳጋጣሚ ነው ያልመጣስ ጓደኞች የመጣው ነበረ በጣም ቆይተዋል። ሰባ ውስጥ ነው ሰባዎች ውስጥ ነው አዎ። ሰማንያ ሶስት ላይ ግን መጨረሻ ላይ የእኔ ጓደኞች ቲያትር ይዘን እንመጣ ነበር። በአጋጣሚ እኔና አንድ ጓደኛ እዛ አዲስ አበባ ውስጥ በነበረ ስራ ቲያትር ቤታችን ቀረ እንጂ ጓደኞቹ የመጣው ነበርና ምጽዋን አይተዋል። አሰብን ግን አይቻታለሁ፣ ሰርተንባታል። አስመራንም ሰርተን አይቻለሁኝ እና አሁን ከዛ ጊዜ በኋላ ደግሞ እንደ ሰው አንዳንዴ ታስብ፣ ደግመን አስመራን ማየት ትላለህ ደግመን ምጽዋን ማየት ደግመን አሰብን ማየት እንችላለን ብለህ እንደ ሰው ስታስብ ብዙ የሚርቁ ነገሮች አሉ። ግን እነዚህ አይነት ጊዜያቶች ደግሞ ተፈጥረው ማየት መቻል ደግሞ ይሄ እንደ ሰው እንደ ቡድን ባል አይደለም፣ እርግጠኛ ነኝ ማንኛው ከኢትዮጵያ መጥቶ አስመራ ነው ሊያየት ቢችል ምጽዋ ላይ ቢችል ውስጡ ብዙ ነገር ስላለ ደስ ይለዋል። እና እንደ ልኡካን ቡድን ብቻ እንደ ሰው እንኳን መጥቼ በማየት በጣም ደስ ብሎኛል። እውነት ለመናገር እንግዲህ ይህ እግዚአብሔር እጅ ነው ብዬ አምናለሁ። የኢትዮጵያ የባህል ቡድን በኤርትራ የተለያዩ ከተሞች ያቀረበው ዝግጅትና የህዝቡ በጎ ምላሽ በሁለቱ ህዝቦች መካከል የልብ ትስስርና ፍቅር እንናግረዋል። እንደ አንድ የባህል የልውውጥ ሂደት ካየኸው የቀረቡት ስራዎች፣ የነበረው የህዝቡ ስሜት በጣም በጣም በጣም አሜዚንግ ነው፣ መናገር አይቻልም። እና በእያንዳንዱ ስራ ከሙዚቀኞቹ ጋር ህዝቡ ቆሞ ነው የጨረስ የነበረው። ይሄ ደግሞ በራሱ የሚነግርህ ነገር አለ፣ ብዙ የሚናገረው ፍቅር አለ፣ ብዙ የሚናገረው ትስስር እንዳለ የልብ ትስስር እንዳለ ይና ይናገራል እና በጣም አስደናቂ ነበረ፣ ገርም ነበረ። ህዝቡ ከዛ ለመጡ የኪነጥበብ ሰዎች የሰጠው አክብሮት የሰጠው ፍቅር እጅግ የተለየ ነው። ደግሞ ዝሙን እንደሉ ወደን ስታስበው በእውነት ለመናገር የተደረገው ደግሞ አካባቢ የሚገርም ነው። አርቲስት መሰሉ በበኩሏ ከረጅም ጊዜ ግጭት በኋላ በሁለቱ ሀገራት መካከል የተፈጠረው ሰላም ከዚህ በላይ ተጠናክሮ የሁለቱም ሀገራት ስነጥበበኞች አለምን በጋራ የመዞር እድል እንደሚፈጠር ያላትን ተስፋ ትገልጻለች። ኢትዮጵያና ኤርትራ በሰላሙ ሂደት ላይ ገና ብዙ የሚያደርጉት ሂደት የራሳቸው ይኖራቸዋል። አሁን ገና የመጀመሪያ ጊዜ ነው። ኤርትራያኖች አዲስ አበባ፣ ባህርዳር፣ ሀዋሳ የተለያዩ ሀገሮች ሄደው እጅግ በጣም ተቀባይነት ያለው ስራ እጅግ በጣም የሚያስደንቅ ስራ ሰርተው ነው የተመለሱት። አሁን ደግሞ የኢትዮጵያ ብሔራዊ ቲያትር አገሪቱን ወክሎ ኤርትራ ላይ መጥቶ የተለያየ ባህሎችን በማሳየት አድናቆትን እያገኘና ተቀባይነትን እያገኘ ነው ያለው። ቀጣይ ላይ እንደ እግዚአብሔር ፍቃድ እንግዲህ ኤርትራና ኢትዮጵያ ሁለቱም ተቀላቅለው የባህል ቡድኑ ዓለምን ዞረው ምን ያህል ለሰላም ያላቸው ቁርጠኝነት፣ አንድነት፣ የሕዝብ መተሳሰር፣ የባህል ልውውጡ ምን ያህል አስደሳች እና ተገቢ መሆኑን ለዓለም የሚያሳውቁበት ጊዜ ይኖራል የሚል ተስፋ አለኝ። እንግዲህ ብዙ ወጣት አርቲስቶች ወደ ኤርትራ በመምጣት የመስራት ፍላጎት እንዳላቸው የተናገረው አርቲስት ደበሽ ወጣቶቹ እንደነዚህ አይነት አጋጣሚዎችንና ትስስሮችን በመፍጠር ወደ በጎ እንደሚቀይሩት ተናግረዋል። በደንብ ኤክስፕሎይት ማድረግ ይፈልጋሉ። ጥሩ ትስስር፣ ጥሩ ትውውቅ እንዲኖር ይፈልጋሉ። እና ደግሞ መሆንም አለበት። አብሮነት እስካለ፣ ትስስሩ እስካለ ድረስ መጥቶ መስራቱ ደግሞ ኪነጥበብ እንደዚህ ነው። ድንበር የለሽ ነው። የትም ምንም አይገድብህም። ስለዚህ እንደዚህ አይነት ነገር እንደሚኖር እረዳለሁኝ። ብዙዎቹ ይሄንን አጋጣሚዎች ወደ በጎ እንደሚቀይሩ አምናለሁኝ። በመጨረሻም አንጋፋው ተዋናይ ደበሽ ተመስገን ሁላችንም የተገኘውን ሰላም እንጠብቅ ሲል መልእክቱን አስተላልፈዋል። የተገኘው ሰላም ቀላል ሰላም አይደለም። ታላላቅ ሰዎችም መሪዎችም ሲናገ ሲናገሩ እንደነበረው ብዙ ቢሊየን ሀብት የጠፋበት ከዛ በላይ የማይተካ የሰውት ያለፈበት ነው፣ እና እግዚአብሔር ደሞችን ቀንድና ይሰጠናል። ልል የምፈልገው ነገር በዚህም ይሁን በዛ ያለ ነው ሰዎች እግዚአብሔር ይሄ የሰጠንን ሰላም እንዳናስነጥቅ እንድንጠብቅ ነው። ለም ነው ቀላል አደለም። ሰላም ሰላም የሚገባቸው ባሏን ያጣች ሚስት ይገባታል። አባቷን ያጣች ልጅ ይገባታል። እህት ወንድሙን ያጣ ይገባዋል። ልጇን ያጣች እናት፣ ልጁን ያጣ አባት ይገባዋል። ስለዚህ አሁን ይሄንን ሰላም ሳናቀው ከእጃችን እንዳይወጣ ብንጠብቀው መልካም ነው ላለሁ። ምክንያቱም ሰላም ከእግዚአብሔር ነው። ሰላም የሚሰጥ መሪዎች አይደሉም። ሰላም የሚሰጥ እግዚአብሔር ነው፣ በመሪዎች ግን ይጠቀማል። ስለዚህ ይሄንን እንጠብቅ ለማለት ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃነ ለዘገባው። ከአመቱ ዜናዎች አንዳንዶቹን እያነሳን እናቀርብላቸዋለን። ክቡራትና ክቡራን አድማጮች ተከታዩ የመጀመሪያው ይሆናል። ወደ ሱዳን ይወስደናል። ሱዳን ውስጥ ዳቦና ነዳጅ ዋጋ ላይ በተጣለ ጭማሪ ምክንያት ተቀስቅሶ ለወራት የዘለቀው ህዝባዊ ተቃውሞ ለአመታት ዓመታት ሥልጣን ላይ የቆዩትን ኦማር ሐሰን አልበሽርን ያወረደው መፈንቅለ መንግሥት በዚህ በያዝነው ወር ሞላው። ወታደራዊ መፈንቅ መንግሥቱን ተከትሎ የሽግግር መንግሥት ለመመሥረት ስምምነት ላይ ከመደረሱ በፊት ወታደራዊ ጁንታው የሕዝብን መብት በመርገጥ ተከሷል። የአሜሪካ ድምፅ ዘጋቢ ናባ ሚሸሊን ከካርቱም በላከችው ዘገባ ዛሬም ቢሆን በተቃውሞ ሰልፉ የተካፈሉ የተገደሉት ፍትሕ እየጠየቁ ነው። ትዝታ በላቸው አጠናቅረዋለች። እንደ አውሮፓ አቆጣጠር በ2018 ጥር ወር የ30 ዓመት ዕድሜ የነበረው ሐሺም አልሸዋኒ ለሳምንታት በተካሄደ ጸረ ሱዳን መንግስት ተቃውሞ ሲሳተፍ ነው የጸጥታ ኃይሎች ሦስት ቦታ ላይ በጥይት ያቆሰሉት። የኔ መቁሰል የሱዳን ሕዝብ ላይ መንግስት በተከታታይ ያደርሰው የነበረ አጥፊና የመብቶች ጥሰት ማሳያ ነው። ከቆሰልኩ በኋላ ሕይወቴ የተለወጠ። ሁኔታው መለወጥ አለበት፣ ይህ መንግሥት መሄድ አለበት የሚል ውሳኔ ማሳደረብኝ። እርግጥም ሁኔታው ተለወጠ። ሱዳንን ያጥለቀለቀ ተቃውሞ እንዲሁም ግጭት አልፎ አልፎ ተካሄደ። በሚያዝያ ወር የሱዳን ወታደራዊ ኃይል ከሦስት አሥርተ ዓመታት ሥልጣን ላይ ቆይታ በኋላ ኦማር ሐሰን አልባሽርን አወረደ። የሆነ ሆኖ ወታደሩ ዲሞክራሲን በመጠየቅ ለወራት የመቀመጥ አድማ ያደረጉትን ተቃዋሚዎች በኃይል ማስነሳት ተያያዘ። በግብግቡ 87 ሰዎች ተገደሉ። ተከትሎም በነሐሴ ወር የተፈጸመ ስምምነት የሽግግር መንግስት ስልጣን እንዲረከብ አስቻለ። ኦማር አልባሽርም ለፍርድ እንዲቀርቡ ተደረገ። የሆነ ሆኖ በተቃውሞ ወቅት ለተገደሉት ፍትሕ ያለ መሰጠቱ ዛሬም ድረስ ብዙ ሱዳናዊያንን የሚያስቆጣ ነው። ለእኛ ዋናው ቁም ነገር በተቃውሞ ለተሰዉት ፍትሕ ማስገኘት ነው። አዎ፣ የዋጋን ንረት በመቃወምም ኑሮአችን እንዲሻሻል በመጠየቅ ተቃውሞ አካሂደናል። ይህችን ሀገር ለመገንባት ሲሉ ከእኛ ጋር ለተቃውሞ ወጥተው መሥዋዕት ለሆኑት ክብር ደግሞ መቆም አለብን። ይህች አገር የማንም የግል ሀብት አይደለችም። የወታደሩ፣ የሲቪል ማኅበረሰቡ ወይም የእኛ የራሳችን ብቻ አይደለችም፣ የሁላችንም አገር ናት። ሱዳን ለረጅም ዓመታት በፕሬዝደንት በሽር ፈላጭ ቆራጭ መንግስት ከተገዛች በኋላ በዚህ ወር የሕዝቧን ለዲሞክራሲ ለውጥ መነሳሳት አንድ ዓመት እያከበረች ነው። ዛሬም ህዝቧ ፍትህና የህግ በላይነት እንዲረጋገጥ እየጠየቀ ነው። የሱዳን ሽግግር መንግስትም እነዚህን ጥያቄዎች ሊያሟላ ቃል ገብቷል። ረዳት የማስታወቂያ ሚኒስትር ረሺድ ያዕቁብ ሊኩን ሁነክ ተይር ወለከይ ፍትህ ከቀድሞ መንግሥት ጋር ግንኙነት የለውም። ያ መንግሥት ከተወገደ በኋላ በተወሰዱ እርምጃዎች ነው የሚገለጠው። ፍትህ የሚረጋገጠው ለተገደሉ ፍትህ ሲገኝ፣ የተፈናቀሉ ዜጎች መብቶች ሲመለሱ ሲረጋገጡ ነው። ከሥራቸው ያለ አግባብ የተባረሩ የታሰሩና ለሥቃይ አያያዝ የተዳረጉ ያለ አንዳች ፍርድ የተንገላቱ የተገደሉ ሁሉ ፍትህ ይገባቸዋል። አሁንም ቢሆን ታዲያ አወዛጋቢው ወታደራዊ ኃይል ሥልጣኑ በእጁ ነው። እድሜያቸው የገፋ ሱዳናውያንም የቀድሞ ተቃውሞዎች ሁሉ ውጤት ሳያመጡ ያለፈው ዓመት ቆራጥ ትግል ለድል እንዳበቃቸው አይዘነጉም። ድል ነው ብለውም አይዘናጉም። በተለይ እንደ ሐሺም አልሸዋኒ ያሉ ይህ ወር በሱዳን የጀመረው ዲሞክራሲያዊ ለውጥ ዋጋ የተከፈለበት ለመሆኑ አስታዋሽ ነው። አመሰግናለሁ ትዝታ። ክቡራትና ክቡራን፣ ዝግጅቶቻችን በዚሁ ተጠናቀቁ። ለዛሬ የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኛ በኩል አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ጤና ይስጥልኝ።